የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀሎች ችሎት ዛሬ ህዳር 16 ቀን 2017 ዓ ም በዋለው ችሎት ኢትዮ ንቃት የተሰኘ የዩቲዩብ ብዙኃን መገናኛ መስራችና ባለቤት መስከረም አበራ ላይ የአንድ ዓመት ከአራት ወር እስራት ፈርዶባታል። መስከረም ኮምፒውተርን በመጠቀም በኅብረተሰብ መካከል አመፅ፣ ሁከትና ግጭት ለማነሳሳት ሞክራለች በሚል ጥፋተኛ በተባለችባቸው ሁለት ወንጀሎች ቅጣቱ እንደተበየነባት ከጠበቆቹ አንዱ ሰለሞን ገዛኸኝ ተናግረዋል። ግርማ ብርሃን በተመለከተ ያው ሁለት ክሶች የቀረቡባት እንደሆነ ይታወቃል። አንደኛው ክስ ለብቻዋ በኮምፒውተር በፌደራሉ ከፍተኛ ፍርድ ቤት ልዩ ልዩ ወንጀል ችሎት ነው። ሌላው ያው በሽብር በሽብር ወንጀል ችሎት ነው። በዛሬው በዚህ ለብቻዋ በተከሰችበት ፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ልዩ ልዩ ወንጀል ችሎት ነው ሲታይ የነበረው ዓመቱን ሙሉ በመጨረሻ ያው ክርክሩን ፍርድ ቤቱ ከሰማ በኋላ ለብይን ቀጥሮት የቅጣት ማቅለያ እንዳላት ፍርድ ቤት ጠየቀ። የቅጣት ማቅለያ የለኝም አላቀርብም ባለችው መሰረት ቀጥታ ለብይ ነበር የተቀጠረው። በአራተኛውን ውሳኔው የተደበው ለሶስት ጊዜ ያህል ያው ዳኛ አልተገኘው በዛሬው ቀን የቅጣት ውሳኔ አስተላልፏል። ቅጣቱ የአንድ ዓመት ከአራት ወር እስራት የፍርድ ውሳኔ አስተላልፏል። ችሎቱ በመስከረም አበራ ላይ የቅጣት ውሳኔ ያሳለፈው በአራተኛ ቀጠሮ ሲሆን የዛሬውን ጨምሮ በሁሉም ቀጠሮች ላይ መስከረም እንዳልተገኘች ጠበቃዋ ገልጸዋል። የፖለቲካ ትንታኔዎችን በመስጠት የምትታወቀው መስከረም አበራ መልእክት ለጀኔራል አበባው ታደሰና አማራ ክልል ምን እየተደረገ ነው በሚል ርዕስ በ2014 ሚያዚያ ወር ላይ በቀናት ልዩነት ኢትዮ ንቃት በተባለው የዩቲዩብ መገናኛ ብዙሃን ባስተላለፈችው ሁለት ፕሮግራሞች የኮምፒውተር ወንጀል አዋጅን ጥሳለች በሚል ጥቅምት 22 ነበር የጥፋተኝነት ውሳኔ የተላለፈባት። በወቅቱ የቅጣት ማቅለያ አስተያየት እንድታቀርብ በችሎቱ ተጠይቃ እንደማታቀርብ ገልጻለች። ለዚህም ምክንያቷ የቀረበባት ክስ ሀሳብን በነፃነት የመግለጽ መብትን የሚጋፋ በመሆኑና በክሱ ስለማታምንበት እንዲሁም ያቀረብኩት የክስ መከላከያ በአግባቡ አልታየልኝም በሚል መሆኑን ከጠበቆቿ አንዱ የሆኑት ሰለሞን ገዛኸኝ ተናግረዋል። ችሎቱ በበኩሉ ያቀረበችውን መከላከያ መመልከቱን አስረድቷል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በነዶክተር ዶክተር ወንዶሰን አሰፋ መዝገብ ስር ደግሞ ከሌሎች 51 ተከሳሾች ጋር የሽብር ክስ የተመሰረተባት መስከረም በቁጥጥር ስር ከዋለች ከአንድ ዓመት ከስድስት ወር በላይ ሆኗታል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ